ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ዘመዶቻቸው እንዴት እንደተገደሉ በምን ሁኔታ በማን መንገዱ ላይ የነበረው ሁነት ምን ይመስላል አስክሬናቸው እንዴት ነበር አስፋልት ዳር ተደራርቦ የተቀመጠው ደማቸው ፈሶ ወዴት ሄደ? የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ እውነቶችን ሲጠቅሱ ነበር። ስለ ጋዜጠኞች የአእምሮ ጤና ያልተነገሩ ሁኔታዎችን በሚዳስሰው ዘገባ እንመለስበታለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ እመራለሁ። በቅንብሩ አብሮኝ የሚያመሸው ንጉሱ ታምሬ ነው። ወደ ቀዳሚ መሰናዶ ይሻገር። በርካታ ጥናቶች ጋዜጠኞች በሚሰሯቸው ዜናዎችና ዘገባዎችን ተከትለው በኢንተርኔትና ከኢንተርኔት ውጭ በሚደርስባቸው ጥቃት ለአእምሮ ሕመም እንደሚጋለጡ ያመላክታሉ። በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች፣ የተፈጥሮ አደጋዎችና የሰብአዊ መብት ጥሰቶች በህብረተሰቡ ላይ የሚያስከትሉት ስቃይ የሚዘግቡ ጋዜጠኞችን በስራቸው ምክንያት የሚያገኙትን መረጃ ለጭንቀት መረበሽና እንቅልፍ ማጣት እንደዳረጋቸው ገልጸው የሚዲያ ተቋማት በጋዜጠኞች ላይ በስፋት የሚስተዋለውን የአእምሮ ጤና ችግር ለመቅረፍ እርምጃ እንዲወስዱ ጠይቀዋል። ስመኝሽ የቆየ ጋዜጠኞችና የህክምና ባለሙያዎችን አነጋግራለች። ዘገባው በመቀጠል ይቀርባል። እስራኤል በጋዛ በምታካሄደው መጠነ ሰፊ ጥቃት እየተባባሰ የሄደው ሰብዓዊ ቀውስ፣ ከሁለት ዓመት በላይ ያስቆጠረው የዩክሬንና የሩሲያ ጦርነት ያስከተለው ውድመት በዲሞክራቲክ ሪፐብሊክ ኮንጎና በሱዳን የቀጠለውን ጦርነት ጨምሮ በተለያዩ የአፍሪካ ሀገራት የሚካሄዱ ግጭቶች፣ አደጋዎች፣ መፈናቀሎችና ቀውሶች አብዛኛውን የዜና ሰዓት የሚሸፍኑ ዘገባዎች ናቸው። እነዚህ ቀውሶች በሰዎች ላይ የሚያስከትሉትን ስቃይ ጨምሮ የተለያዩ ውስብስብና አስቸጋሪ ርዕሰ ጉዳዮችን እየተከታተሉ ለሕዝብ የሚያደርሱት ደግሞ ጋዜጠኞች ናቸው። በዚህ ምክንያት ጋዜጠኞች ለከፍተኛ ጭንቀት ድብርት የእንቅልፍና የአመጋገብ መዛባት እንዲሁም ድህር አደጋ ውጥረት ወይም ፒቲስዲ የተሰኘ የአይምሮ ጭንቀት በሽታ እንደሚጋለጡ ጥናቶች ያመለክታሉ። ካሳዬ ዳምጤ ላለፉት ስምንት ዓመታት በሰራችባቸው የተለያዩ ሚዲያዎች በኢትዮጵያ የሚካሄዱ ወቅታዊ ግጭቶችና የፖለቲካ አለመረጋጋቶች ያስከተሏቸውን ተጽዕኖዎች እየተከታተለች ስትዘግብ የሚፈጥርባትን ስሜት እንዲህ ትገልጻለች። ሁነቶቹም ሲፈጠሩ እንደ ሰው የሚሰማን ነገር አለ። ሰው ስንሆን ኢምፓቲ የሚሰማናል። የምናናገራቸው ሰዎች ያሉበት ሁኔታ፣ የነሱ ስቶሪ እኛም ላይ ተጽዕኖ ያሳድርና ዜናውን እየሰራን ያለን፣ ከሰራንም በኋላ በጣም ተጽዕኖ ያሳድሩብናል። ለአንዳንዶቹ ባልደረቦቻችን የአእምሮ ጤና እክልም ሲገጥማቸው እናያለን። ከሳይ በጥር ወር በአማራ ክልል ሰሜን ጎጃም ዞን መራዊ ከተማ በተፈጸመ ጥቃት ንጹሐን ዜጎች ሲገደሉ ከጥቃቱ የተረፉ ሰዎችንና የአይን እማኞችን አነጋግራለች። በሰሜን ሸዋ ዞን የካቲት ወር ላይ በአንድ አይሱዙ የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉም ተጎጂዎችንና የአካባቢውን ነዋሪዎች አነጋግራ ዘገባውን አጋርታለች። ዘገባዎቹን ለሕዝብ ለማድረስ የሰበሰበቻቸው መረጃዎች ታዲያ ከፍተኛ የአይምሮ መረበሽ አስከትሎባታል። በተለይ አይንማኞቹ ዲስክራይብ የሚያደርጉት ሁነት በጣም ለመስማት የሚዘገንን ነበር። እንዴት እንደተገደሉ ሰዎቹ ዘመዶቻቸው እንዴት እንደተገደሉ በምን ሁኔታ በማን መንገዱ ላይ የነበረው ሁነት ምን ይመስላል፣ አስክሬናቸው እንዴት ነበር፣ አስፋልት ዳር ተደራርቦ የተቀመጠው ደማቸው ፈሶ ወዴት ሄደ የሚሉ በጣም ለመግለጽ የሚከብዱ ዘግናኝ የሆኑ ሁነቶችን ሲጠቅሱ ነበርና እነሱ በጣም ከባድ ተጽዕኖ ነው ያሳደረብኝ። ከዓይኔም መውጣት አልቻለም። ድስክራይብ ያደረጉልኝ እውነት እና እሱን ተሸክሜ ሚዛና ሬኔ ዘገባውን መስራት አለብኝ። በጣም ከባድ ነበር። በትግራይ ቴሌቪዥን ውስጥ የምትሰራው አብሪሃ ካህሳይም በጋዜጠኝነት ሙያ አስራ አምስት አመታትን አስቆጥራለች። ለሁለት አመት በሰሜን ኢትዮጵያ በተካሄደው ጦርነት በትግራይ ክልል ውስጥ የደረሰውን ውድመት በምትዘግብበት ወቅት የደረሰባት የስነ ልቦና ጉዳት ግን በቃላት ሊገለጽ የማይችል ነው ትላለች። ለምሳሌ አይደር አካባቢ ጦርነት ጊዜ ትምህርት ቤት ላይ የደረሰ ጊዜ የተመታ አንድ ትምህርት ቤት ውስጥ ነበርና ህፃናቶቹ መጥተዋል። ኦልሬዲ ህይወታቸው አልፈዋልና ቀርጬ ኢንተርቪው፣ በአካባቢ ያለው ሰው ቀርጬ ሲመለስ በጣም ነው ያመመኝ። ምክንያቱም እናት ነኝም ጋዜጠኛም ነኝ እና እንደ እናትነቴ ተሰምሰኛል። በጦርነቱ ወቅቱ ላይ በጣም ብዙ ነገር አሳልፍ ያለው ጊዜም በፆታዊ ጥቃት የተጎዱ ሰዎች አይገርጀ ነበርና እዛ ተመልሼ ፕሮግራሙ ሲሰራ ሲገገኝቸ ደግሞ ሌላ ቁስ ይፈጠረብኝ። ከዛ ቤት ስሄድ አመመኝ። እራሴ አለመረጋጋት ነበር በጣም ፍረበሻለሽ። እንደ ባለ ሙያ ጋዜጠኞች በዓለም ላይ ያለ ማቋረጥ የሚከሰቱ አሳዛኝና አሰቃቂ ሁነቶችን ወይም ታሪኮችን የሚዘግቡት ከሚዲያ ኢንዱስትሪው አቅም ማነስ ጋር ተያይዞ የሚፈጠሩ የስራ ጫናዎችን፣ የደሞዝ ማነስና እርግጠኛ ያልሆነ የወደፊት እጣፈንታ ተቋቁመው ነው። ለምሳሌ አብሪሃ ትግራይ ክልል ጦርነት ላይ በነበረበት ወቅት ደሞዝ አልነበራትም። ምንም ነገር ደሞዝ አልነበረም። ምንም አልነበረም። ሰብአዊ እርዳታም አልነበረም። ምንም ነገር አልነበረም በዛ ወቅትና ዝም ብለን ነው የምንሰራው። ያለ ደሞዝ ነው የምንሰራው። ለታክሲም የለሽም በእግርሽ ነው የምትሄድው። ድካም አለ። ከዛ ሰርተሽ ስትመለሽ ቤትሽ ምንም ነገር የለም። ለልጆችሽ የምትሰጪያቸው ምንም ነገር የለም። ትራሽ ውለሽ ስትመለሽ ቤትሽ ጨላማ ነው። ስለዚህ ብዙ ነገር አሳልፍ ያለው ጋዜጠኞች የሚዘግቧቸው ዜናዎች የሚያደርሱባቸው የስሜት ጫና በዘገባዎቻቸው ላይ እንዳይንጸባረቅ ጥንቃቄ ማድረግ የሙያው ስነ ምግባር ያስገድዳቸዋል። በመሆኑም ስሜታቸውን ከዘገባው ለማውጣትና ሚዛናዊ በሆነ መንገድ ለሕዝብ ለማድረስ ከፍተኛ ጥንቃቄ እንደሚያደርጉ ይገልጻሉ። ለዚያም ሚዲያ ውስጥ በተዋረድ የሚያገለግሉ አዘጋጆችና የአርትኦት ባለሙያዎች ትልቅ ሚና ይኖራቸዋል። በሕክምናና ስፖርት ዙሪያ ጽሁፎችን በማጋራት የሚታወቀው የሕክምና ባለሙያና የአይምሮ ጤና ተሟጋች ዶክተር ብሩ ገነነ እንደሚለው ጋዜጠኞች በስራቸው ምክንያት በተደጋጋሚ የሚሰሟቸው መልካም ያልሆኑ ዜናዎች ከስራው ባህሪ ጋር ተዳምሮ የአይምሮ ጤናቸውን አደጋ ላይ ይጥለዋል። ጋዜጠኞች ከስራቸው ባህሪ አንጻር በተደጋጋሚ ዜናዎችን ይከታተላሉ። ትንሽ የሚረብሹ ምስሎችን ያሉ ይመለከታሉ ና እነዚህ ከፍተኛ የሆነ ጭንቀት ሊፈጥሩባቸው ይችላሉ። ግባት ውስጥ ሊከዷቸው ይችላሉ። ከዛ በተጨማሪ ደግሞ ሰዎች ታሪኮቻቸውን በሚነግሯቸው ጊዜ ራሱ ያንን እነሱ ወደ ራሳቸው ኢንተርናላይዝ አድርገው ወደ ውስጣቸው አምጥተው የሚደርስባቸው ሌላ ተጨማሪ ጫና ሊኖር ይችላል እና ሄደው ደግሞ በአካልም ሪፖርት የሚያደርጉ ከሆነ ለምሳሌ ከትራውማ ጋር የተያያዘው ወይ ደግሞ ሰቆቃ ጋር የተያያዙ የአዕምሮ ችግሮች ሊደርስባቸው ይችላል። ለምሳሌ ፒቲኤስዲ የምንለው ገራ፣ አደጋ፣ ሰቆቃን የመሳሰሉ ጫናዎች ሊደርሱባቸው የሚችልባቸው እድሎችም ሰፊ ነውና በጣም ዜና በተለይ ደግሞ የሚረብሹ ዜናዎችን በተደጋጋሚና ለረጅም ጊዜ መመልከት እዛ ላይ አክቲቭ ሆኖ ኢንቮልቭድ መሆን ለተለያዩ ጫናዎች ሊያሳድር ይችላል። ዶክተር ብሩክ በጋዜጠኝነት ስራው ምክንያት በጭንቀትና በድባቴ የተጠቁ በርካታ ጋዜጠኞችን ያገኛል። በሚዘግቧቸው ዘገባዎች ምክንያት ስለ ማህበረሰቡና ስለ አለም ያላቸው አመለካከት ሲቀየርም አይቷል። በአይምሮ ጤናቸው ላይ የሚደርሰውን ጫና መቋቋም አቅቷቸው ስራቸውን የለቀቁ ወይም የቀየሩ በርካታ ጋዜጠኞችንም ያውቃል። እሱ እንደሚለው ጋዜጠኞች በየዕለቱ ከሚከታተሏቸው ከፍተኛ መጠን ያላቸው አሉታዊ መረጃዎች በተጨማሪ በሚያጋሯቸው መረጃዎች ምክንያት በማህበራዊ መገናኛ እና በሌሎች መንገዶች የሚደርሱባቸው ጥቃቶችም ለተጨማሪ የአይምሮ ጤና ችግር ያጋልጧቸዋል። ማህበራዊ ሚዲያ ላይ የሚሰሩ ጋዜጠኞችን አታክ በሚያደርጉበት ጊዜ በቀጥታ ነው እነሱን ተጽዕኖ የሚያሳድርባቸው። በተለያዩ መንገዶች ሊሰደቡ ይችላሉ። ስቶክ ሊደረጉ ይችላሉ። ወይም ደግሞ እያንዳንዱ እንቅስቃሴያቸውን በዲጂታሊ ሊከታተሉባቸው የሚችላቸው ሁኔታ ውስጥ ሊኖሩ ይችላሉ። ቤተሰቦቻቸው ላይ የሚደርስ ጫና ሊኖር ይችላል። የራሳቸውን ፐርሰናል ኢንፎርሜሽን ሊያጋሩባቸው ይችላሉ። ስለዚህ እነዚህ ሁሉ በጣም ከፍተኛ የሆነ ጭንቀት ውስጥ ባት፣ ግራ መጋባት ውስጥ፣ ራስን የማግለል ሁኔታ ውስጥ ሊቀጥቷቸው ይችላል እና እነዚህ እነዚህም ሌሎች የምናስተውላቸው ነገሮች ናቸው። ማህበራዊ ሚዲያ እንቅስቃሴዎቻቸውን በነዚህ አይነት ምክንያቶች የደደቡ ወይም ደግሞ ወደ ሌላ ማህበራዊ ሚዲያ ሙቪ ያደረጉ አካውንታቸውን የቀየሩ ሰዎች በርካታ ናቸው፣ የማውቃቸው በተለይ በማህበራዊ ትስስር ገጾች አማካኝነት ጋዜጠኞች ላይ የሚሰነዘሩ ጥቃቶች በማንነት ላይ ያነጣጠሩ መሆናቸውን የምትገልጸው ካሳይም የጫናውን ክብደት ታስረዳለች። ለራሴ ግብዓት እንዲሆነኝ ለኤክስፐሪመንት በሚል በምሰራቸው ዘገባዎች ላይ ኮሜንቶቹን የተወሰነ ለማየት ሞክራለው እና አሁን ባለው የኢትዮጵያ ፖለቲካ ውጥንቅጥ እንደተረዳሁት እውነት አንጻራዊ ነው። በጣም አንጻራዊ ነው። ማን የሰራውን ዘገባ የሚለው ደግሞ ከዘገባው በላይ ትኩረት ይሰጠዋል። እኛ ሀገር በተለይ ዘግባውን የሰራው ሰው ማንነቱ ከታወቀ ለምሳሌ ስሙ፣ ብሔር ማንነቱ፣ ሃይማኖቱ ከሆነ ጾታን ጨምሮ ዘገባውን ወይም ኮንተንቱን ይዞ ገንቢ ግብዓት ከመስጠት ይልቅ ማንነቶቹን አታኪ የማድረግ ነገር አለ። በጣም የሚከባበዱ ስሞች ይሰጣሉ፣ ይለጠፋሉ። ስምን የሚያጎድፉ የሚዘልፉ ነገሮችን የመለጠፍ ነገር በጣም ተለምዷል። ጋዜጠኞች በስራቸው ምክንያት ባይምሮ ጤናቸው ላይ የሚደርሰውን ችግር የበለጠ አዳጋች የሚያደርገው አብዛኞቹ የሚዲያ ተቋማት በግንዛቤ ጥረት ወይም በአቅም ውሱንነት ምክንያት ችግሩን አውቀው ድጋፍ አለማድረጋቸው መሆኑን ባለሙያዎቹ ይስማሙበታል። ካሳዬ በደንብ ጥራት ቢያስፈልገውም ግን እስካሁን ባለኝ የስራ ልምድና ኦብዘርቬሽን በተለይ ሀገር ውስጥ ያሉ ሚዲያዎች ጋዜጠኞች ላይ የሚደርሰውን የአእምሮ እክል አይረዱትም ብሎ በእርግጠኝነት መናገር ይቻላል። በቃ ምንም ስሜት እንደሌለን ተደርጎ ነው የሚታሰበው። ስለዚህ የምንሰራቸው ዘገባዎች እኛ ጋር ምንም የሚያደርሱት ተጽዕኖ የለም። በቃ ቢዝነስ አዝዣል ነገም የሚፈጠር ነገር ካለ እንድንሰራ ነው የሚፈልጉት እንጂ በቅርበት ጋዜጠኛውን አነጋግሮ ምን አይነት ተጽዕኖ ደረሰበት፣ ምን አይነት እገዛ እርዳታ ሊያስፈልገው ይችላል የሚለውን የመነጋገር አዝማሚያ አላየውም። ከቅርብ ጊዜ ወዲህ ችግሩን እያስተዋሉ የመጡ የጋዜጠኞች ማህበራት የተለያዩ ስልጠናዎችን በማዘጋጀት ግንዛቤ ለመፍጠር እየተንቀሳቀሱ መሆናቸውን ዶክተር ብሩክ ይገልጻል። በአጠቃላይ ከሚዲያ አንጻር ይሄ ነው የሚባል የተመለከትኩት አክቲቭ የሆነ ሰፖርት ሲስተም ወይም ደግሞ ኮፕ ማድረጊያ መንገዶች የሉም። ግን በተወሰነ መንገድ ማህበራት እንቅስቃሴዎች ሲያደርጉ፣ ሴሚናሮች ወይም ደግሞ ዌቢናሮች በዲጂታል ሴሚናሮች ሲዘጋጁ ሰፖርት ሲስተም ለመዘርጋት ጥረት ሲደረጉና ልምድን የማካፈል እንቅስቃሴዎችን ተመልክቻለሁ። በተወሰነ መልኩ አብሪሃ የተመሳሳይ እንቅስቃሴ ተጠቃሚ ናት። የኢትዮጵያ የሴት ጋዜጠኞች ማህበር በትግራይ ክልል አስከፊውን ጦርነት ይዘግቡ የነበሩ ጋዜጠኞች ከደረሰባቸው የአእምሮ ጠባሳ እንዲፈወሱና ስራቸውን መቀጠል እንዲችሉ የሰጠውን ስልጠና መውሰዷ ከስነ ልቦና ጉዳት እንድታገግም እንደረዳት ትናገራለች። ኢትዮጵያ ፌስ ጋዜጠኞች ማህበር መቀሌ ላይ መጥተው ነበርና፣ ከአይደር ሪፈራል ሆስፒታል የስነ ልቦና ባለሙያዎች ተባብሮ የሁለት ቀን ስልጠና ነበር መቀሌ ላይ እንዴት ራሳችሁ ትሪት አድርጋላችሁ የሚል ስልጠና ነበርና፣ በጣም ብዙ ነገር አግኝቻለሁ። ከጓደኞች ጋር ደግሞ ነገ ሌላ ቀን ነው፣ ሁሉ ነገር ያልፋል፣ እንደነበረ ይስተካከላል ብለን እንማከራለን። ካሳይም ይህ አይነት ከአእምሮ ጤና ጋር የተያያዘ ስልጠና በሁሉም የሚዲያ ተቋማት መኖር አለበት ትላለች። የሚደርስበትን ነገር አስቀድሞ ጋዜጠኛው አንደርስታንድ ማድረግ አለበት። በዚህ ደግሞ ሚዲያዎች እና ሚዲያ ላይ የሚሰሩ ተቋማት እንደዚህ አይነት ዘገባዎችን የሚሰሩ ጋዜጠኞች ምን አይነት የአእምሮ ጤና እክል ሊደርስባቸው እንደሚችል፣ ምን አይነት ሁኔታዎች ሲፈጠሩ ምን ማድረግ አለባቸው ነው የሚለውን አስቀድመው በስልጠናዎች እና በሌሎች ተያያዥ ነገሮች ማሳወቅ ግንዛቤ መፍጠር ይኖርባቸዋል። በዚህ ሀሳብ የሚስማማው ዶክተር ብሩክም የሚዲያ ተቋማትና የጋዜጠኛ ማህበራት ያለባቸውን ኃላፊነት እንዲወጡ ይጠይቃል። ያው የተመቸ የስራ ኢንቫይሮመንትን መፍጠር ጫናን መቀነስ እረፍት ከሚያስፈልግበት ወቅት ለሰራተኞች እረፍትን መስጠት፣ ሕክምና ካስፈልጋቸውም ሕክምና እንዲፈጠር ማድረግ፣ በማህበራት ደግሞ ጋዜጠኞች ራሳቸው ተደራጅተው እርስ በእርስ መረጋጋትና መነጋገር፣ ግንዛቤ ማስጨበቻ ሴሚናሮች፣ ኤክስፒሪያንስ ሼሪንግ ፕሮግራሞች ማዘጋጀት፣ እንደዚህም ደግሞ ከጤና ባለሙያዎች ጋር ከሜንታል ሄልዝ ላይ አእምሮ ጤና ላይ ከሚሰሉ ፕሮፌሽናሎች ጋር ሊንክን በመፍጠር እነሱም ሴሚናሮች እንዲሰጡ ካፓሲቲ ቢልድ እንዲያደርጉ መርዳት ከ80 እስከ መቶ በመቶ የሚሆኑ ጋዜጠኞች በስራቸው ምክንያት ላይምሮ ጠባሳ ለሚዳርጉ ክስተቶች እንደሚጋለጡ ኒውዮርክ የሚገኘው ኮሎምቢያ ዩኒቨርሲቲ ያቋቋመው ዳርት የተሰኘ የጋዜጠኞች ማዕከል ያካሄደው ጥናት ያመለክታል። በጋዜጠኝነት ትምህርት ቤቶችና በዜና ክፍሎች ውስጥ ስለ አይምሮ ጤና ትምህርት መስጠት የአቻ ድጋፎችን ማመቻቸትና ዕረፍት እንዲወስዱ ማበረታታት የሚዲያ ተቋማትና ማህበራት ሊወስዷቸው ከሚገቡ እርምጃዎች መካከል ጥቂቶቹ መሆናቸውም ተገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተደመጠ የሚገኘው። በቀጣዩ የዩናይትድ ስቴትስ ምርጫ ዋነኛ ከሆኑ ጉዳዮች መካከል አንዱ የስደተኞች ጉዳይ ነው። በዋሽንግተን ዲሲ የሚገኝ የተለያዩ ሀገራት ስደተኞችን ባህል የሚያስተዋውቅ አንድ ምግብ ቤት ታዲያ በስደተኞች ጉዳይ ዙሪያ ማህበራዊ ለውጥ እንዲመጣ በመቀስቀስ ላይ ይገኛል። የዚህን ዘገባ ዝርዝር ኤደን ገረመው ታጋረናለች አልባ ጋልዳሜዝ ማዕድ ቤት ውስጥ ምን ማድረግ እንዳለባት ታውቃለች። በዋሽንግተን ዲሲ ዋይት ሀውስ አቅራቢያ የሚገኝ አንድ የስደተኞች ምግብ ቤት ዋና ምግብ አብሳይ ናት። ጋልዳሜዝ ከ20 ዓመት በፊት ወደ ዩናይትድ ስቴትስ ከኤልሳልቫዶር የመጣች ስደተኛ ናት። ብዙ ስራዎችን ብትሞክርም ምግብ ማብሰል ግን ልቧን አሸንፎታል። ይህ ምግብ ቤት የዓለም ሀገራት በሙሉ ድብልቅ ነው። በምግብ ቤቱ የሚቀርቡት የተለያየ ሀገር ገበታዎች ዝርዝር በዩናይትድ ስቴትስ ያሉ ስደተኞች ባህልን የሚያሳዩ ናቸው። ሁሉም ገበታዎች የራሳቸው ታሪክ አላቸው። ጋልዳሜዝ የቬንዙዌላም ሆነ የህንድ ምግብ አሊያም ደግሞ የሌላ ሀገር ምግብ ስታዘጋጅ ሁሉም ሁሉም ሰው እንደ ቤቱ እንዲሰማው ትሻለች። እዚህ ስትመጣ በቃ ቤት መጣ ማለት ነው። የስደተኛ ምግብ ቤቱ አጋር መስራቾች እንደ ጋልዳሜዝ ተመሳሳይ ፍላጎት ያላቸው ሲሆን ለስደተኛ ጉዳዮች ቅስቀሳ ማድረግም ይሻሉ። ምግብ ቤቱ የስደተኛ ጉዳዮች መሻሻል እንዲያሳዩና ስደተኞች ድጋፍ እንዲያገኙ ከሚረዱ ሀገር በቀለሬድ ተቋማት ጋርም በትብብር ይሰራል። ቴያ ኢቫኖቪች አጋር መስራች ናት። ሳስበው ማህበራዊ ተልእኮን ከፈጠራ ጋር ያቀናጀ የንግድ ሞዴል በጣም መልካም እና ከዚህ ቀደም ያልተሞከረ እንደሆነ ነው የተሰማኝ። ኢቫኖቪች ከቤልጂም ዓለም አቀፍ ተማሪ በመሆን ወደ ዩናይትድ ስቴትስ የመጣች ናት። ሌላኛው አጋር መስራች ደግሞ ፔተር ስቼቸር ነው። የአሁን ዘመን ስደተኞች ታሪክ ቀድሞ ወደ ዩናይትድ ስቴትስ ከመጡት ጣልያናዊ ቤተሰቦቹ የተለየ አለመሆኑንም ይናገራል። ሀገራቸው የተሻለ ህይወት ለማግኘት ለልጆቻቸው የተሻለ የትምህርት እድል ለመፍጠር፣ እንዲሁም ቅጣትና በደልን ሸሽተው ነው የሚመጡት። ሽተሽተር የድንበር ደህንነትና ህጋዊ ስደትን ከሰብዓዊ ራዕይ ጋር ማቀናጀት ይቻላል ይላል። አሜሪካ እንደ ሀገር የምትሻውን ደህንነት ለማምጣት የስደተኛ ህጋችን ለማዘመንና ለማሻሻል መንገድ መፈለግ አለብን። ሁሉም ሀገር ድንበሩን እና ዜጎቹን መቆጣጠር ቢፈልግም ነገር ግን በተመሳሳይ ደግሞ ሰብዓዊነት የተሞላበት የስደተኛ ህግ ያስፈልገናል። ኬትሪን ጋርሲያ በምግብ ቤቱ ረዳት ስራ አስኪያጅ ናት። ወደ ዩናይትድ ስቴትስ ከሶስት ዓመት በፊት ነው የመጣሁት። እንደውም ነገ ልክ ሶስት ዓመት ይሆነኛል። ጋርሲያ በቬንዙዌላ በወር 20 ዶላር ደሞዝ ህይወቷን መግፋት ስላቃታት ወደዚህ መጥታለች። ፓስፖርት አወጣሁና ልክ ቪዛ እንዳገኘው ወደዚህ መጣው። ጋርሲያ በመጣች በስድስት ወር ጊዜ ውስጥ በስደተኛ ምግብ ቤት ውስጥ ስራ አግኝታለች። የጥገኝነት ጉዳይ ጠበቆቹ ክፍያ በጣም ውድ በመሆኑ ስራ ያስፈልገኝ ነበር። ጋልዳሜዝ፣ ጋርሲያ፣ ሽቴሽተርና ኢቫኖቪች ሁሉም የተለያየ ታሪክ ያላቸው ስደተኞች ሲሆኑ ምግብ ቤቱ አንድ ላይ ያሰባስቧቸዋል። አሁን ላይ ሁሉም ለራሳቸው ለቤተሰቦቻቸውና በዙሪያቸው ላሉት በሙሉ አዲስ ህይወትን መፍጠር ችለዋል። ለአሊኒ በሯውስ ዘገባ ዘገባ በኤደን ገርመው ከዋሽንግተን ዲሲ። ሄደን አመሰግናለሁ። ከቅርብ ጊዜ ወዲህ በማህበራዊ ትስስር መድረኮች በተለይም በዩቲዩብና በቲክቶክ ድረገጾች ተሰርተው በሚቀርቡ የፊልምና አጫጭር ድራማዎች ይዘቶች ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉን ሰው ፊልም ሰሪ እንዲሆን የፈጠሩት እድል እንዳለ፣ በአንጻሩ ደግሞ የሙያዊ ስነ ምግባርና የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ አንድ ምክንያት ስለመሆኑም እየተነገረ ይገኛል። በዚህ ጉዳይ ላይ አስማማው ያየነው ቀጣዩን ሰንቋል። በዘመናዊ የመረጃና ኮሚኒኬሽን ቴክኖሎጂ አዲስ የብዙሀን መገናኛ መድረክ ሆነው በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምረዋል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ እድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሠራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች። አሁን በትንሽ ብር ፊልም መስራት፣ ዩቱብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መቷል። ብዙ ፊልም ፊልም ሰሪ ማለት አልችልም። በቃ ባለ ሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣው። እና ብዙ ተመልካቾች አሉ። ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየወረደ እየመጣ ነው ይለሃል። እና በአጠቃላይ በደንብ ሳስበው ነው እየወረደ ነው የሚሉት፣ ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ ግን ያው ከስንዴው ጋር እንክርዳዱም አለ እና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን። ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባልና ሴት ታማኝ የመሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል። ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲየም ወይንም የትበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ፣ የጎን ጉዳት የሚኖረው ከሆነ አዎ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ ሆኖ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆመው ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲ ፍላጎት ማለት ነው። እንቁቅልሽ፣ የሐምሌ ሙሽራና ዶቃ ፊልሞች በመድረስ እና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዱ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች። እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን ስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡ መቅደም አርቆ ማየት ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የአስራ ሶስት አመት የአስራ ሁለት አመት እና ምናልባት እንዳልኩ የአስራ ሶስት የአስራ አራት አመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም። በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞች ግን አንረሳም። ያነበብናቸውን መጽሐፍት አንረሳም። ስነ ልቦንህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦ ናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው። እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑ ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት ድዶም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝን የሚ ልጆች እናት ነኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው። ስላነሳኸው ደስ ያለኝ። በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሀሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ሕዝብን የሚያደናግሩ ዩቱበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በትይዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖካየል ያመለክታል። እንደ አንድ ማህበረሰብ አካል እ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል ተመልካችን የመምረጥ አክም ላይ ወይ ሁኔታ ውስጥም አይደለም። እና አንድ ሬጅ የሆኑ ሰዎች ያዩታል፣ እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል። እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው ድዳሜጁ ግን እኛም ሀገር ብቻ አይደለም። ያው እንደምታውቀው በአለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በኮጎኞች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል እና ሰፊ ነው። ምንም ጥርጥር የለውም። አደገኛም ነው። ሰፊ ነው የሚመጣው ችግር። የፊልም ድርሰት አዘጋጇ ቤዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛ ሙያዊ ድጋፍ ከሚያስፈልጋቸው ጋራ ደግሞ አብሮ መስራት እንደሚገባ ታስገነዝባለች። የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን ለትውልድ እንጨነቃለን ለልጆቻችን እንጨነቃለን ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል በተለይ ወደዚህ ወደ ኮንቴንቱ አለም ያገቡት ለወጣቶቹ ማለት ነው እዚህ ቲክቶክ ላይ ዩቱብ ላይ ያጫጭ ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችን ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውም እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሳ እያነሳ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘው። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ይሄ ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው። እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት ስለዚህ፣ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው። የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙሃን መገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል። በኢትዮጵያ ፊልም ውስጥ ደጋግመ እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሀሳቡን የሚያስታታ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው ደራሲ እና ተደራሲ ብቻ ነው ያለው እና አያሴ መጉደሉ ነገር ይመስለኛልና፣ እና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ ወቅት ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሆንላችሁ። የነገ ሰው ይበለን።